ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አንቶኒ አልበኒዚ ከደረጃ ሦስት የግብር ማሻሻያ አብላጫ ሠራተኛ ሴቶች ተጠቃሚ እንደሚሆኑ ገለጡ። የሐማስና የእስራኤል ተኩስ አቁም ስምምነት የአንድ ወገን ይሁንታን አገኘ። ብፁዕ አቡነ ጴጥሮስ አገር ቤት እንዳይገቡ ተከለከሉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር አንቶኒ አልቤኒዚ ከደረጃ ሦስት የግብር ቅናሽ ማሻሻያ አብላጫ ሠራተኛ ሴቶች ተጠቃሚ እንደሚሆኑ ገለጡ። ጠቅላይ ሚኒስትሩ ይህን የተናገሩት ዛሬ ፌብሩዋሪ 7 ማለዳ ላይ በተባበሩት መንግሥታት ሴቶች በተዘጋጀና የላይኛውና የታችኛው ምክር ቤት አባላት በታደሙበት የቁርስ ኩነት ላይ ነው። አቶ አልቤኒዚ መንግሥታቸው የደረጃ ሦስት ግብር ማሻሻያ ላይ ተጨማሪ ለውጥ ለማድረግ ያሻው በአብዛኛው በሴቶች ላይ የሚያሳድረውን ተጽዕኖ ተመርክዞ እንደው ሲናገሩ የግብር ረቂቅ ድንጋጌ ላይ ለውጦች የማድረግ የስምምነት ሂደታችን ሴቶች ላይ ስለሚያሳድረው ተጽዕኖ ትኩረት በመስጠትና ማንም ሳይካተት እንዳይቀር እርግጠኞች ከመሆን አኳያ ነው። የግብር ቅናሽ ከሚያገኙት ሴቶች ውስጥ ዘጠና ከመቶ ያህሉ በተጨማሪም መቶ ፐርሰንት የሚያገኙም አሉ ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሐማስ የተኩስ አቁም ስምምነትን አስመልክቶ አዎንታዊ ምላሽ መስጠቱንና ይሁንና መጠነኛ ግነትም አለበት ሲሉ ልዝብ ትችት ሰንዝረዋል። በሐማስና በእስራኤል መካከል የተኩስ አቁም ስምምነት እንዲካሄድ ዩናይትድ ስቴትስና ኳታር ረቂቅ የመግባቢያ ሰነድ ያቀረቡ ሲሆን ዛሬ ማለዳ ላይ የኳታር ባለሥልጣናት ከሐማስ በኩል አዎንታዊ ምላሽ ማግኘታቸውን ይፋ አድርገዋል። አቶ ባይደን በበኩላቸው የተወሰነ እንቅስቃሴ እንዳለና በአሁኑ ወቅቱም እየቀጠለ መሆኑን ገልጠዋል። ይህ በእንዲህ እንዳለም የእስራኤል መከላከያ ኃይል ጋዛ ውስጥ ታግተው የነበሩ 31 ሰዎች መገደላቸውን አስታውቋል። የግለሰቦቹን አሟሟት አስመልክቶ ዝርዝር መረጃዎች ለቤተሰቦቻቸው የተነገረ መሆኑን የመከላከያ ሠራዊቱ ቃል አቀባይ ሪር አድሚራል ዳንኤል ሃጋሪ ገልጠዋል። በሌላ በኩል ሳውዲ አረቢያ ዛሬ ፌብርዋሪ 7 ባወጣችው መግለጫ የ1967ቱን የድንበር ክልላ ተከትሎ ነፃ የፍልስጤን መንግሥት እስካልቆመ እስራኤል ጋዛው ሰርጥ ውስጥ እያካሄደች ያለችውን ጥቃት እስካልገታች እና ለቃም እስካልወጣች ድረስ ከእስራኤል ጋር አንዳችም ዲፕሎማሲያዊ ግንኙነት እንደማይኖራት ለዩናይትድ ስቴትስ በማያሻማ መንገድ ያስታወቀች መሆኑን ገልጣለች። መግለጫው በማከልም እስካሁን ለፍልስጤም ዕውቅና ያልቸሩ የተባበሩት መንግሥታት የጸጥታ ምክር ቤት አባላት እውቅናቸውን አፋጥነው እንዲቸሩም አሳስበዋል። ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ጸሐፊ፣ የኒውዮርክና አካባቢው ሊቀጳጳስ ወደ አገር ቤት እንዳይገቡ ከአዲስ አበባ ቦሌ የዓለም አቀፍ አውሮፕላን ማረፊያ እንዲመለሱ መደረጉ ተመልክቷል። የብፁዕ አቡነ ጴጥሮስ ወደ አገር መግባት መከልከልን ይፋ ያደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት ክፍል ሲሆን፣ የእገዳው አስባብም ምን እንደሆነ ግና አክሎ አልገለጠም። በሌላ በኩል አግባብ ባላቸው የኢትዮጵያ መንግሥት ባለሥልጣናት በኩል የቅዱስ ሲኖዶስ ከፍተኛ አመራር አባሉን ከአውሮፕላን ማለፊያ እንዳያልፉ መታገድ አስመልክቶ እስካሁን ለጉዳዩ ማስተባበያም ሆነ ማረጋገጫ አልተሰጠም። ብፁዕ አቡነ ጴጥሮስ ወደ ዩናይትድ ስቴትስ የሄዱት የከተራና የጥምቀት በዓል ላይ መገኘትና የመንፈስ ልጆቻቸውን መጎብኘትን አክሎ ሐዋርያ ተግባራቸውን ለመፈጸም እንደሆነም በቤተ ክርስቲያነቱ የሕዝብ ግንኙነት በኩል ተነግሯል። የፓፓ ኒውጊኒ ጠቅላይ ሚኒስትር ለሶስት ቀናት ይፋዊ የሥራ ጉብኝት ዛሬ አውስትራሊያ ገብተዋል። የጠቅላይ ሚኒስትር ጄምስ ማራፔ የሶስት ቀናት ጉብኝት በዛሬው ምሽት የሚደረግላቸውን መንግሥታዊ የራት ግብዣና ነገ ሐሙስ ፌብርዋሪ ስምንት ለሁለቱ ምክር ቤቶች በጥምር ንግግር የማድረግ መርሃ ግብርን ያካተተ ነው። የቺሊ ፕሬዚደንት ጋብሪኤል ቦሪች የቀድሞው የአገሪቱ ፕሬዚደንት ሰባስቲያን ፒኞራ በሄሊኮፕተር አደጋ መሞትን ተከትሎ ለሁለት ቀናት የሐዘን ቀን አውጀዋል። የቀድሞው ፕሬዚደንት ሕይወት በሄሊኮፕተር አደጋ ማለፉን ያሳወቁት የቺሌ የአገር ውስጥ ጉዳዮች ሚኒስትር ካሮሊና ቶሃ ሲሆኑ የሌሎች ሦስት መንገደኞች ሕይወትም ማለፉን አክለው ገልጠዋል። የተባበሩት መንግሥታት የሰውቃ ራፖርተር ኤሊስ ጂል ኤድዋርድስ እንግሊዝ የዊኪሊክስ መሥራቹን ጁልያን አሳንጅን ለዩናይትድ ስቴትስ አሳልፋ ብትሰጥ አሳንጅ ኢሰብአዊ ሰቆቃ ሊገጥመው እንደሚችል አሳሰቡ። ወይዘሮ ኤድዋርድስ እንግሊዝ የአሳንጂን መከራከሪያ ዝርዝሮች በአስተውሎት እንድትመለከትና ወደ ዩናይትድ ስቴትስ ተላልፈው ከተሰጠ ስቆቃ ጭካኔ የተሞላበት ወይም ክብር ዝቅ የሚያደርግ ቅጣት ሊያገኘው እንደሚችል ከጄኔቫ ተናግረዋል። የሎንዶን ከፍተኛ ፍርድ ቤት ከፌብርዋሪ 20 እስከ 21 ባሉት ሁለት ቀናት ውስጥ የአሳንጂን ይግባኝ ይሰማል። ዩናይትድ ስቴትስ አሳንጅ የተሰረቁና ጎጂ የሆኑ የኢራቅና አፍጋኒስታን ዘመቻዎችን ያካተቱ ወታደራዊ ዶክሜንቶቿን በአደባባይ ለህትመት አብቅቷል በሚል ክስ በግዛቷ ለፍርድ እንዲቀርብ ትሻለች። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 36 ኢትዮጵያ ብር ከ48 ሳንቲም ይዘርዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርዝ ፀሐይማ ይሆናል፣ ዝቅተኛ 22፣ ከፍተኛ 39። አድላይድ ፀሐይማ ይሆናል፣ ዝቅተኛ 14፣ ከፍተኛ 29። ሜልበርን በአብዛኛው ፀሐይማ ይሆናል፣ ዝቅተኛ 14፣ ከፍተኛ 25። ሆባርት በከፊል ደመናማ ይሆናል፣ ዝቅተኛ 14፣ ከፍተኛ 25። ካምብራ ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 23። ሲድኒ ብራ ይሆናል። ዝቅተኛ 20፣ ከፍተኛ 25። ብሪስበን ብራ ይሆናል። ዝቅተኛ 23፣ ከፍተኛ 31። ዳርዊን ካፊያ ይጥላል። ዝቅተኛ 25፣ ከፍተኛ 32። አዲስ አበባ ደመናማ ይሆናል። ዝቅተኛ 14፣ ከፍተኛ 24። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር አንቶኒ አልቤኒዚ ከደረጃ ሶስት የግብር ማሻሻያ አብላጫ ሠራተኛ ሴቶች ተጠቃሚ እንደሚሆኑ ገለጡ። የሐማስና እስራኤል ተኩስ አቁም ስምምነት የአንድ ወገን ይሁንታን አግኝቷል። ብፁዕ አቡነ ጴጥሮስ አገር ቤት እንዳይገቡ ተከለከሉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።